ትምህርት 36። ሙሴ በሲና ተራራ ላይ ከእግዚአብሔር ጋር በመነጋገር ላይ ሳለ እስራኤላውያን ከተራራው ግርጌ ምን ያደርጉ ነበር? ሀ እስራኤላውያን ከወርቅ ጥጃ ሰርተው ያመለኩ ነበር። ሁለት እስራኤላውያን የወርቅ ጥጃ እያመለኩ እንደነበረ እግዚአብሔር አውቋል? ሀ አዎን። ሦስት እግዚአብሔር በእስራኤላውያን ላይ ተቆጥቶ ነበር? ሀ አዎን ለእግዚአብሔር በእስራኤላውያን ላይ እጅግ ስለ ተቈጣ ሊያጠፋቸው ፈለገ። አራት እግዚአብሔር እስራኤላውያንን በሙሉ ያላጠፋቸው ለምን ነበር? ሀ ምክንያቱም ሙሴ እግዚአብሔር እስራኤላውያንን እንዳያጠፋቸው ስለጸለየ ነው። አምስት ሙሴ ከሲና ተራራ ግርጌ እንደ ደረሰ ምን አደረገ? ሀ ሙሴ በእስራኤላውያን ላይ በጣም ስለ ተናደደ የእግዚአብሔር ትዕዛዝ የተጻፈባቸውን ሁለቱን የምስክር ጽላቶች ወርውሮ ሰበራቸው። ስድስት ሙሴ ከእግዚአብሔር የተቀበለውን ሁለት የምስክር ጽላቶች ስለ ሰባበራቸው እግዚአብሔር ሙሴን ምን አድርግ አለው? አ እግዚአብሔር ሙሴ ሌሎች ሁለት የድንጋይ ጽላቶች ጠርቦ እግዚአብሔር በድጋሚ አስርቱን ትእዛዛት እንዲጽፍባቸው ወደ ተራራው ጫፍ እንዲያመጣቸው ነገረው። ሰባት እስራኤላውያን ልክ እግዚአብሔር ባዘዛቸው መሰረት የማደሪያውን ድንኳን ባይሰሩ ኖሮ የእግዚአብሔር ክብር በድንኳኑ ውስጥ ይገባ ነበር? ሀ አይገባም። ስምንት እስራኤላውያን በራሳቸው መንገድ ወደ እግዚአብሔር መቅረብ ችለዋል? ሀ አልቻሉም። ዘጠኝ እስራኤላውያን ወደ እግዚአብሔር ለመቅረብ የሚችሉበት ብቸኛው መንገድ ምን ነበር? ሀ የእግዚአብሔር መንገድ። አስራ የእግዚአብሔርን መንገድ እንዴት ማወቅ እንችላለን አ በእግዚአብሔር መጽሐፍ በመጽሐፍ ቅዱስ አማካኝነት እግዚአብሔር እስራኤላውያንን ከግብፅ ባርነት ያወጣና ይመራ ዘንድ ያወጣና ይመራ ዘንድ ሙሴን መረጠው ሙሴ የእግዚአብሔርን መልእክተኛ ነበረ። እግዚአብሔር ለእስራኤላውያን መናገር ሲፈልግ ለእስራኤላውያን ይናገር ዘንድ ለሙሴ ይናገር ነበር። እግዚአብሔር ለእስራኤላውያን መናገር የፈለገውን ሁሉ እንዲናገር ሙሴን መራው። በተጨማሪም እግዚአብሔር በጽሑፍ እንዲተላለፍ የፈለጋቸው ነገሮች ሁሉ እንዲጽፍ እግዚአብሔር ሙሴን መራው። በእግዚአብሔር መጽሐፍ በመጽሐፍ ቅዱስ ውስጥ ያሉትን የመጀመሪያዎቹን አምስት መጻሕፍት የጻፈው ማን ነበር? ሙሴ ነበር። ሙሴ ምን መጻፍ እንዳለበት እንዴት አወቀ? እግዚአብሔር የፈለገውን ሁሉ እንድጽፍ ሙሴን ስለመራው። እስራኤላውያን ግብፅን ለቀው በምድረ በዳ ውስጥ ይጓዙ ነበር። እስራኤላውያን በምድረ በዳ በመጓዝ ላይ ሳሉ የሚሄዱበትን መንገድ በምን አወቁ? እግዚአብሔር መራቸው። ዘፀአት 40 ከ36 እስከ 38 36 በእስራኤላውያን ጉዞ ሁሉ ደመናው ከማደሪያው ላይ በተነሳ ጊዜ ይጓዙ ነበር። ሰላሳ ሰባት ደመናው ካልተነሳ ግን እስከሚነሳበት ቀን ድረስ አይጓዙም ነበር። ሰላሳ ስምንት ስለዚህ በጉዟቸው ወቅት በእስራኤል ቤት ፊት ሁሉ የእግዚአብሔር ደመና በቀን ከማደሪያው በላይ፣ በሌሊትም እሳቱ በደመናው ውስጥ ነበር። እግዚአብሔር እስራኤላውያንን እንዲቆሙ ሲፈልግ ደመናው ባለበት እንዲቆም ያደርገው ነበር። እግዚአብሔር እስራኤላውያን እንዲጓዙ ሲፈልግ ደመናው እንዲሄድ ያደርገው ነበር። አስርቱን ትዕዛዛት ለእስራኤላውያን ከሰጠ በኋላ እና እስራኤላውያንም የማደሪያውን ድንኳን ከሰሩ በኋላ እግዚአብሔር ደመናውን አነሳ። እግዚአብሔር እስራኤላውያንን የመራቸው ወዴት ነበር? እግዚአብሔር እስራኤላውያንን የመራቸው ለቅድመ አባቶቻቸው ለአብርሃም ተስፋ ወደ ገባለት ወደ ከነዓን ምድር ነበር። እስራኤላውያን ደመናውን እየተከተሉ እግዚአብሔር ወደ ከነዓን ድንበር መራቸው። እስራኤላውያን ወደ ከነዓን ድንበር እንደ ደረሱ እግዚአብሔር ሙሴን ምን እንዲያደርግ ነገረው? ዘሁልቅ ዐሥራ ሦስት ከአንድ እስከ ሁለት አንድ እግዚአብሔር ሙሴን እንዲህ አለው ሁለት እስራኤላውያንም የሚሰጣቸውን የከናንን ምድር እንዲሰልሉ ጥቂት ሰዎች ላክ፣ ከእያንዳንዱም የአባቶች ነገድ አለቃ ይላክ። እግዚአብሔር ሙሴን ከአሥራ ሁለቱ ነገድ ምድርቱን የሚሰልሉ አንድ አንድ ሰው እንዲመርጥ ነገረው። ሙሴ እግዚአብሔርን በመታዘዝ አሥራ ሁለት ሰዎች ምድርቱን እንዲሰልሉ ላከ። ዘሁልቅ 13 ቁጥር 3 ስለዚህ ሙሴ በእግዚአብሔር ትእዛዝ ከፋራን ምድረ በዳ እነዚህን ላካቸው ሁሉም የእስራኤላውያን አለቆች ነበሩ ሙሴ የከነአንን ምድር እንዲሰልሉ ዐሥራ ሁለቱን ሰዎች ከመላኩ በፊት ምን አላቸው ዘሁልቅ አስራ ሶስት ከቁጥር አስራ ሰባት እስከ ሀያ አንድ አስራ ሰባት ሙሴም ከነአንን እንዲሰልሉ በላካቸው ጊዜ እንዲህ አላቸው ነገብን ዘልቃችሁ ወደ ተራራማው አገር ግቡ 18 ምድሪቱም ምን እንደምትመስልና የሚኖሩባትን ሰዎች ብርቱዎች ወይም ደካሞች፣ ጥቂቶች ወይም ብዙዎች መሆናቸውን እዩ። 19 የሚኖሩበት ምድር ምን አይነት ናት? መልካም ወይስ መጥፎ? የሚኖሩባቸውስ ከተሞች ምን ይመስላሉ? በግንብ ያልታጠሩ ናቸው ወይስ የተመሸጉ? 20 አፈሩስ እንዴት ያለ ነው? ለም ወይስ ደረቅ? ደናም ወይስ ደን አልባ? በተቻለ መጠን ከምድርቱ ፍሬ ይዛችሁ ነው። 21 ስለዚህ ወጥተው ከጺን ምድረ በዳ አንስቶ በሴቦ ሐማት በኩል እስከ ረአብ ድረስ ዘልቀው ምድርቱን አጠኑ። ከአርባ ቀናት በኋላ አስራ ሁለቱ ሰዎች የከናንን ምድር ሰልለው ተመለሱ። አስራ ሁለቱ ሰዎች ስለ ከናን ምድር ለሙሴና ለእስራኤላውያን የነገሯቸው ይህ ነው። ዘሁልቅ አስራ ሦስት 27 እስከ 29 27 ለሙሴም እንዲህ ብለው ነገሩት። ወደ ላክን ምድር ዘልቀን ገባን፣ ማርና ወተት የምታፈስ ናት። ፍሬዋም ይሄው 28 በዚያ የሚኖሩት ሰዎች ግን ኃያላን ሲሆኑ ከተሞቹም የተመሸጉና ትላልቅ ናቸው። እንዲያውም የኤናቅን ዝርያዎች በዚያ አይተናል። 29 አማሌቃውያን የሚኖሩበት በኔጌብ ኬጥያውያን፣ ኢያቡሳውያን፣ አሞራውያን በኮረብታማው አገር ከነዓናውያን የሚኖሩት ወደ ደግሞ በባህሩ አቅራቢያና በዮርዳኖስ ዳርቻ ነው። የከነዓን ምድር ማርና ወተት የምታፈስ አገር ናት። እንዲሁም ደግሞ ግዙፍና ኃያላን ሰዎች ያሉባት አገር ናት። የከነዓን ከተሞች ጠንካራና ከፍታ ባላቸው ቅጥሮች የተከበቡ ነበሩ። ከነአንን ሊሰልሉ ወደ ከነአን ከሄዱት ዐሥራ ሁለት ሰዎች ዐሥሩ በእግዚአብሔር አልታመኑም። በእግዚአብሔር ያልታመኑት ዐሥር ሰዎች ለእስራኤላውያን ምን አሏቸው? ዘሁልቅ ዐሥራ ሶስት ከ31 እስከ 33። ሰላሳ አንድ ከእነርሱ ጋር የወጡት ሰዎች ግን ከእኛ ይልቅ ብርቶች ስለ ሆኑ ልናሸንፋቸው አንችልም አሉ። 32 እነዚህ ስለ ሰልሏት ምድር በእስራኤላውያን መካከል እንዲህ የሚል መጥፎ ወሬ አሰራጩ። ያየናት ምድር የሚኖሩባትን ሰዎች የምትበላ ናት። እዚያ ያየናቸው ሰዎች ሁሉ ግዙፎች ናቸው። 33 ኔፍሊምን በዚያ አይተናል። የኢናቅ ዝርያዎች የመጡት ከኔፍሊም ነው። ራሳችን ስናየው እንደ አንበጣ ነበርን። በእነርሱ ዓይን እየታየነውም በዚሁ መልክ ነበር። በእግዚአብሔር ያልታመኑት አስሩ ሰዎች ወደ ከነዓን መግባት ያልፈለጉት ለምን ነበር? አስሩ ሰዎች በከነዓን የሚኖሩትን ግዙፍ እና ሀያላን ሰዎች ፈርተው ስለ ነበር ነው። አስሩ ሰዎች እግዚአብሔር የከነዓንን ሰዎች የማሸነፍ ኃይል እንዳለው ስላላመኑ ነው። አስሩ ሰዎች እግዚአብሔር ለእስራኤላውያን የከነዓንን ምድር ሊሰጥ የገባውን ቃል ስላላመኑ ነው። አስሩ ሰዎች እስራኤላውያን ወደ ከነዓን መግባት እንደሌለባቸው ነገሯቸው። ከአስራ ሁለቱ ሰላዮች መካከል በእግዚአብሔር ያመኑ ሁለት ሰዎች ነበሩ። ስማቸውም ካሌብና ኢያሱ ይባላል። ካሌብና ኢያሱ እስራኤላውያንን ምን አሏቸው? ዘሁልቅ አስራ ሶስት ሰላሳ ሰላሳ በዚያም ካሌብ ሕዝቡን በሙሴ ፊት ጸጥ አሰኝቶ እንውጣ፣ ምድራቸውን እንውረስ ማሸነፍም እንችላለን አላቸው። ካሌብና ኢያሱ ወደ ከነዓን ምድር መግባት የፈለጉት ለምን ነበር? ካሌብና ኢያሱ በከነዓን የሚኖሩት ግዙፍና ኃያላን ሰዎች ስላልፈሩ። ካሌብና ኢያሱ እግዚአብሔር የከነዓንን ሰዎች የማሸነፍ ኃይል እንዳለው ስላመኑ። ካሌብና ኢያሱ እግዚአብሔር ለእስራኤላውያን የገባውን ቃል እንደሚፈጽመውና የከነዓንን ምድር እንደሚሰጥ ስላመኑ። ካሌብና ኢያሱ እስራኤላውያን እግዚአብሔርን በመታዘዝ ወደ ከነዓን መግባት እንዳለባቸው አመኑ። እስራኤላውያን የሰሙት በእግዚአብሔር ያልታመኑትን አስር ሰዎች ወይስ በእግዚአብሔር ያመኑትን ካሌብንና ኢያሱን ነበር? ዘሁልቅ አስራ አራት ከአንድ እስከ አራት አንድ በዚያች ሌሊት ማህበረሰቡ ሁሉ ድምፁን ከፍ አድርጎ ጮኸና አለቀሰ። ሁለት እስራኤላውያን በሙሉ በሙሴና በአሮን ላይ አጉረመረሙ። ማህበሩም ሁሉ እንዲህ አላቸው፣ ምን ነው በግብጽ ወይም በዚህ ምድረ በዳ ሞተን ባረፍነው ኖሮ። ሶስት እግዚአብሔር ወደዚች ምድር የሚያመጣን ለምንድን ነው? በሰይፍ እንድንወርቅ ነውን? ምስቶቻችን እና ልጆቻችን ይማረካሉ። ታዲያ ወደ ግብጽ መመለስ አይሻለንም? አራት እርስ በእርሳቸው አለቃ መርጠን ወደ ግብጽ እንመለስ ተባባሉ። እስራኤላውያን በእግዚአብሔር ያልታመኑት አስር ሰዎች በመስማት ወደ ከነዓን ምድር ለመግባት እንቢ አሉ። ካሌብና ኢያሱ በድጋሚ ለእስራኤላውያን ተናገሯቸው። ዘሁልቅ አስራ አራት ስድስት እስከ ዘጠኝ ስድስት ምድሪቱን ከሰለሏት መካከል የነበሩት የነዌ ልጅ ኢያሱና የዮፎኒ ልጅ ካሌብ ልብሳቸውን ቀደዱ። ለመላው የእስራኤል ማህበር እንዲህ አሉ። ሰባት ዞረን ያየናትና የሰለልናት ምድር እጅግ ሲበዛ መልካም ናት። ስምንት እግዚአብሔር በእኛ ደስ ከተሰኘብን ማርና ወተት ወደምታፈሰው ወደዚያች ምድር መርቶ ያገባናል፣ ለእኛም ይሰጠናል። ዘጠኝ ብቻ በእግዚአብሔር ላይ አታምፁ። እንደ እንጀራ እንጐርሳቸዋለንና የምድርቱን ሰዎች አትፍሯቸው፣ ጥላቸው ተገፏል እግዚአብሔርም ከእኛ ጋር ነውና አትፍሯቸው። ካሌብና ኢያሱ እስራኤላውያን በእግዚአብሔር ላይ እንዳያምፁ ለመኗቸው። ካሌብና ኢያሱ ለእስራኤላውያን እግዚአብሔር የከነዓንን ሰዎች ማሸነፍ ኃይል እንዳለው ነገሯቸው። እስራኤላውያን ወደ ከነዓን ምድር ለመግባት ተስማሙ። ዘሁልቅ 14 ቁጥር ዐሥር መላው ማኅበር ግን በድንጋይ ልወግራቸው ተነጋገሩ። እስራኤላውያን አሁንም ወደ ከነዓን ለመግባት አልፈለጉም። እስራኤላውያን አሁንም እግዚአብሔርን ለመታዘዝ አልፈለጉም። እስራኤላውያን ካሌብን፣ ኢያሱንና ሙሴን በድንጋይ ልወግሯቸው ፈለጉ። እስራኤላውያን ምን ይናገሩ እንደነበር እግዚአብሔር ሰምቷል። አዎን። እስራኤላውያን ወደ ከነዓን ምድር መግባት እንዳልፈለጉ እግዚአብሔር አውቋል። አዎን። እስራኤላውያን አምላካቸው ከነዓናውያንን የማሸነፍ ኃይል እንዳለው አለማመናቸውን እግዚአብሔር አውቋል። አዎን። እግዚአብሔር ለእስራኤላውያን ከነዓንን ለመስጠት የገባውን ቃል አለማመናቸውን አውቋል። አዎን። እስራኤላውያን እግዚአብሔር የከነዓንን ምድር ለእነርሱ ሊሰጥ የገባውን ቃል እንደሚጠብቅ አላመኑም። የእግዚአብሔርን ቃል ካላመንን እግዚአብሔርን ምን እያልነው ነው? ውሸታም እስራኤላውያንን። በእግዚአብሔር ቃል አላመኑም። እስራኤላውያን እግዚአብሔርን ውሸታም አሉት። እግዚአብሔር እንዲህ አላቸው እግዚአብሔር እንዲህ አላቸው። ዘሆልቅ ዐሥራ አራት ከሀያ ስድስት እስከ ሠላሳ ሁለት ሀያ ስድስት እግዚአብሔር ሙሴንና አሮንን እንዲህ አላቸው። ሀያ ሰባት ይህ ክፉ ማህበረሰብ በእኔ ላይ የሚያጉረመርመው እስከ መቼ ድረስ ነው? እነዚህን ነጭናጮች እስራኤላውያን ማጉረምረም ሰምቻለሁ። ሀያ ስምንት ስለዚህ እንዲህ በላቸው እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝ፣ ስትናገሩ የሰማኋችሁን እነዚያን ነገሮች አደርግባችኋለሁ። ሀያ ዘጠኝ በተደረገው ቈጠራ መሠረት ሀያ ዓመት ወይም ከዚያ በላይ የሆናችሁና በእኔም ላይ ያጉረመረማችሁ ሁሉ በድናችሁ በዚህ ምድረ በዳ ይወድቃል። ሰላሳ መኖሪያችሁ እንድትሆን በጽኑ ወደ ማልሁላችሁ ምድር ከዮፎኒ ልጅ ከካሌብና ከነዊ ልጅ ከኢያሱ በስተቀር ከእናንተ አንዳችሁም አትገቡባትም። ሰላሳ አንድ ይማረካሉ ያላችኋቸውን ልጆቻችሁን ግን አገባችኋለሁ። እናንተ የናቃችኋትን ምድር እነርሱ ይደሰቱባታል። ሰላሳ ሁለት እናንተ ግን በድናችሁ በዚሁ ምድረ በዳ ወድቆ ይቀራል። እስራኤላውያን በእግዚአብሔር ባለማመናቸው ምክንያት ወደ ከነዓን የገቡት እነማን ብቻ ነበሩ? ካሌብ፣ ኢያሱና የእስራኤላውያን ልጆች ብቻ ነበሩ። እስራኤላውያን በእግዚአብሔር ባለማመናቸው ምክንያት እግዚአብሔር በምን ቀጣቸው? ወደ ከነዓን እንዳይገቡ በማድረግ በምድረ በዳ እንዲሞቱ በማድረግ። እግዚአብሔር በእርሱ የማያምኑትን ሰዎች ሁል ጊዜ በሞት ይቀጣል። የኖህ ዘመን ሰዎች በእግዚአብሔር ስላላመኑ እግዚአብሔር በሞት ቀጣቸው። የሰዶምና ገሞራ ሰዎች በእግዚአብሔር ስላላመኑ እግዚአብሔር በሞት ቀጣቸው። ፈርዖንና ግብጻውያን በእግዚአብሔር ስላላመኑ እግዚአብሔር በሞት ቀጣቸው። እግዚአብሔር በእርሱ የማያምኑትን ሁሉ በዘላለማዊው የእሳት ባሕር ውስጥ በመጣል በሞት ይቀጣቸዋል።